ወይዘሮ ምንን ኃይለማርያም የብርጋዴል ጀኔራል ተፈራ ማሞ ቤተሰብ ናቸው። ከሰኔ አስራ አምስቱ ጥቃት ጋር በተያያዘ በቁጥጥር ስር የሚገኙትን ብርጋዴል ጀኔራል ተፈራ ማሞን እየተመላለሱ ሲጠይቁ እንደነበር ይናገራሉ። ጀኔራሉና ቀሪ አራት ጓደኞቻቸው ከዛሬ ጋር ሶስተኛ ቀን ሆኗቸዋል የረሃብ አድማ ካደረጉ ይላሉ። ጥያቄያቸው ደግሞ ለምን እስካሁን ክስ አልተመሰረተብንም የሚል ነው ብለዋል። አዎ አይቻለሁ። የረሃብ አድማ ላይ ናቸው። አድማውም ያው አይሆንም፣ እየተጉላላ የተመሰረተብን ነገር የለም። ስለዚህ ፍትህ ለማግኘት ነው። ካልሆነ ደግሞ ያው ፍትህ ሳጣን እዚህ ነው። እነሱ አላማቸው እስካሁን ፍርድ ቤት አልቀረቡ ቀርበዋል፣ ግን የተመሰረተባቸው ክፍ የለም ተጠርጣሪ በሚል ብቻ ነው ከይዙ ያሉ ለኛም፣ አልወጡልንም ለእኛም ስንላቸው ማለት ነው ለሽንትም አንወጣም ብለው ነው እርቶ የተቀመጡት ማለት ነው። እሳቸውና እነማን ናቸው ይሄንን አድማ ያደረጉት? ኮሎኔል አለበላለ፣ ኮሎኔል አለባቸዋል፣ ሻለቃ አለ፣ ኮሎኔል በአምላኩ የሚባሉ አለ። በቁጥጥር ስር ከዋሉ በኋላ እናንተ ሄዳችሁ የማናገር የማየትም እድል ገጥሟችኋል? እንሄዳለን። ያው መጀመሪያ ላይ የነበረው ሁኔታ ጥሩ አልነበረም። ማለት ለክልሉ ጠባቂዎች ነበሩ፣ ለማሳየትም ፍላጎት አልነበራቸውም። በርቀት ነው የምናያቸው ማለት ነው። እጅ በማውለብለብ ብቻ ሳምንት ምናምን ይሆነዋል በፌዴራሎች ብቻ ናቸው የሚያናገሩ ነ ምግቡን የምትንሰጥምትን የሚለው ትንሽ ለማውራትም እንዴት ናችሁ ምናምን የሚለውን ነገር ያው በርቀት እንዲሆን እንደዛ እናገኛቸዋለን። ባህር ዳር ነው ያሉት እርሶ? እኔ ዛሬ በተሰባበቃል። የወይዘሮ መነን ቅሬታ በመያዝ ተጠርጣሪዎቹ ወደሚገኙበት ስድስተኛ ፖሊስ ጣቢያ መራሁ። መርማሪ ፖሊሶችን ማግኘት ብችልም ተጠርጣሪዎቹ የአደራ እስረኞች ስለሆኑ ምንም አይነት መረጃ ልንሰጥሽ አንችልም ጉዳዩን እየተከታተለ ያለው የክልሉ ፖሊስ ኮሚሽን ነው አሉኝ። ወደ ክልሉ ፖሊስ ኮሚሽን ኮሚሽነር አበራዳሙ ቢሮ ሄድኩ። ቢሮ የሉም፣ ስብሰባ ሄደዋል ተባልኩ። የእጅ ስልካቸው ላይ ስደውል አነሱልኝ። ስብሰባ አቋርጬ ወጥቼ ነው የማናግርሽ በማለት ላነሳሁላቸው ጥያቄዎች በሙሉ መልስ ሰጡኝ። ብርጋዴር ጄኔራል ተፈራ ማሞና እንዲሁም አምስት ሰዎች ናቸው። ሰሞኑን የረሀብ አድማ አድርገዋል። ዛሬ ሶስተኛ ቀናቸው ሆኗል ብለው ቤተሰቦቻቸው ነው የነገሩኝ። በእርግጥ ፍርድ ቤት ቀርበዋል ግን ክስ አልተመሰረተባቸውም። ይሄንን በመቃወም ነው የረሀብ አድማ ያደረጉት ብለው ነው ያሉ። እስካሁን ለምንድን ነው ፍርድ ቤት ያልቀረቡት? ስለ ክስ ያልተመሰረተባቸው የሚባለው ክስ ለመመስረት መጀመሪያ ምርመራ ማለቅ አለበት። አሁን ምርመራ የማጣሪያ ጊዜ እንጂ ክስ መስረቻ ጊዜ አይደለም። ና ደግሞ ክስ የሚመሰረተው ፖሊስ አይደለም። ክስ ፖሊስ ምርመራ ያጠራ ያጠራውን ምርመራ ላ ስለሚመለከተው አቃቤ ሕግ ዝካል ያንን አይቶ ያስከስሳል አያስከስብም፣ የሚለውን ከመረመረ በኋላ ነው ወደ ክስ መመስረት፣ ወደ የቀጥለው የህግ ደረጃ የሚሄደው እንጂ ፖሊስ ክስ መመስረት አይችልም። ፖሊስ ማጣራት ነው ስራ። እኔም ከትናንትና ወዲያ ነው የሰማሁኝ። ከትናንትና ወዲያው እንደጀመሩ ረሃብ አድማ አርገዋል የሚነገር ስንሰማ ከሚመለከታቸው ክሶች ጋር በመነጋገርባት ይህች ባካል አግኝቼ አነጋግራቸዋለሁ። ለምንድነው ምን አትበሉ ጥያቄያቸው ያቀረበ ጥያቄ ነበረ። አንደኛ ጠበቃ ማነጋገር ይፈቀድልን፣ ሁለተኛ ዘመድ በአግባቡ ይጠ መጽሐፍ ይችላል ና ወዘተ የሚሉ ጥያቄዎች አቅርቧል። እዛው መርማሪዎችን ባሉበት እዛው ሴታቸው ላይ በቃ ማናገር መብት እንደሆነ፣ በጠያቂ መጎኘት መብት እንደሆነ ሌሎች ያነሷቸው በተሰኛ አያያዝ ወቅት መፈጠል የሚገባቸው የተጠርጣሪ መብቶች አሉ። እነዛ መብቶች ሁሉ እንዲፈቀዱላቸው በራሳቸው ፊት ተናግሬ መመሪያ በፍቼ ተመልሻለሁ። ከዛ በኋላም እንደገና አሁንም አልበር የሚል ነገር ነበረ። መልሽ አጣርቻለሁ ዛሬ አሁን ይህን ነጻና ስሮች አጣርቼ ነው። እነዚህ ያሰዎች ተመልሰው ላቸዋል ዘመድ እየጠየቃቸው ነው፣ ጠበቃ እያነጋገሩ ነው። ሌሎችም ቅድም ያልኩሽ መልሶች ተመልሰው ላቸዋል እነዚህ ምግብም እየበሉ ሳለ አረጋግቻለሁ። ስለዚህ እውነታው ይሄ ነው። ይህንን በተለይ በተለይ ሳያዩ ነገሩን በሚገባ ሳይመረምሩ እንደው ዝም ብሎ በስሚ ስሚ ብቻ የሚያሉ የሚያወሩ ወገኖቻችንም ሚዲያዎችም ይህ ነገር እያጣራችሁ የተጀመረው ጉዳይ በአግባቡ ያለ አግባብም ሰው እንዳይጎዳ ወንጀል የፈጸመም ደግሞ እንዳይደበቅ እገዛ ማድረግ ያስፈልጋል የሚል ኃላፊነት የተሞላበት ግንዛቤ እንዲኖረን ማሳሰብ አለው። ከኮሚሽነር አበረ በተጨማሪ በስድስተኛ ፖሊስ ጣቢያ ያገኘኋቸው አንዳንድ የፖሊስ አባላት ተጠርጣሪዎቹ ዛሬ ምግብ እንደጀመሩ ገልጸውልኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር በአማራ ክልል በባህር ዳር በእስር ላይ የሚገኙ ታሳሪዎችን የምግብ አድማ፣ የረሃብ አድማ አስመልክቶ አስቴር ምስጋና ያ